የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡ የካቲት 21 2011 ዓ ም ምሽት ያሰናዳናቸውን ይቅርታ ሐሙስ ዝግጅቶች ይዤ አበሪያችሁ የማመሸው ጽዮን ግርማ ነኝ። ረቂቅ የጸረ ሽብር አዋጁ የቀድሞውን ሕግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ። ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የሕጉን ድንጋጌ ሲተረጉሙ ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በሕገ መንግስቱ ላይ ለዜጎች ለተከሰሱ፣ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ፣ መብቶችን መገደብም ያስፈልግ ከሆነ በህገ መንግስት ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። የህግ ባለሙያው አቶ አመሀ መኮንን ናቸው። በዘገባ እንመለስበታለን። በሌላ ዜናችን ደግሞ ባለፈው ህዳር የጀመሩትና ሰሞኑን ለሶስተኛ ጊዜ የተካሄደው ውይይት ዓላማ ሀገራዊ በሆኑ ጉዳዮች ላይ መመካከርና በጋራ መግባባት መፍጠር መሆኑን ኢህአዴግና ተቃዋሚ ፓርቲዎች ገልጸዋል። ሲወርድ ሲዋረድ ይሄ የሻጥሩ ፖለቲካ በታሪካችን ላይ ጠባሳ እየጣለ መጥቷል። ከእንደዚህ አይነት ውስብስብ የሆነ የተንኮል ፖለቲካ ለመውጣት በምናደርገው ሂደት ውስጥ ታሪካችን ላይ መጥፎ አሻራ ጥሏል ተብሎ ሊታይ የሚችል ይመስለኛል። በወሎ ዩኒቨርሲቲ የተደረገ ውይይት ነው፣ ከተዛ ውይይት የተቀነጨበ ነው የሰማችሁት። ሁሉንም በሙሉ ዘገባ እንመለስበታለን። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ የምሽቱ ዜናዎቻችን በድጋሚ ተመልሰን መተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያለ ስኬት ከተቋጨው የቪየትናም ስብሰባቸው ወደ ቤት እየተመለሱ ነው። ከፕሬዚዳንት ትራምፕ ጋር የተጓዘው የዋይት ሀውስ ቢሮአችን ኃላፊ ስቲቭ ሄርማን ያጠናቀረው ዘገባለ ሰለሞን አባተ ይዞታል። ሚስተር ዶናልድ ትራምፕ እና ሚስተር ኪም ጆንግ ኡን ሃኖይ ላይ ያደረጉት ሁለተኛ ዙር ስብሰባቸው ያለ ስኬት ተጨናግፏል። የሁለት ቀናት ውይይታቸው ያለ ጊዜው ተፈጽሞ መሪዎቹ ተለያይተዋል። ሰሜን ኮሪያን ኒውክሌር ጦር መሣሪያዎቿን የማስፈታትና መርሃ ግብሯንም የማስቆሙ ሰላማዊ ጥረት ለጊዜው አልሰመረም። በእርግጥ ነገሮች ድንገት ተቋርጠው በቀጣይነት የተያዙት ዕቅዶች ከመሰረዛቸው በፊት ስለ ስምምነታቸው ድል የማብሰሪያና ሐሴት የማድረጊያ ምሳ፣ የሰነዶች መፈራረሚያና መለዋወጫ ሥነ ሥርዓትም ተዘጋጅተው ነበር። ሃኖይ ያንን ብርቅ ሊሆን ይችል የነበረ ዜና ለማወጅና ለማስተናገድ ግን ሳትታደል ቀረች። ረፋድ ላይ ጨዋታ ፈረሰ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሰጡት ጋዜጣዊ መግለጫ የሰሜን ኮሪያው አቻቸው ለሚወስዱት ኒውክሌር መርሃ ግብራቸውን በከፊል የማቆም እርምጃ በሀገራቸው ላይ የተጣሉ ማዕቀቦች ሁሉ እንዲነሱ መጠየቃቸውን ተናግረዋል። ይሁን እንጂ ለጥያቄው ቀና መልስ ለመስጠት የለውጡ ዋጋ በቂ አይደለም። ለፕሬዚደንት ትራምፕ ሁል ጊዜ ለመውጣት ዝግጁ መሆን አለብን ባይ ናቸው። ስለ ሦስተኛ ዙር ስብሰባ ያስቡ እንደሆነ ከጋዜጠኞች የተጠየቁት ትራምፕ እንዲያ አይነት ግንኙነት አለመታቀዱን ጠቅሰው፣ ይሁን እንጂ ወደፊት ስምምነት ላይ ሊደረስ እንደሚችል ገልጸዋል። በሌላ ዜና የዩናይትድ ስቴትስ ከፍተኛው የንግድ ባለስልጣን ዛሬ ረቡዕ በሰጡት ቃል ከቻይና ጋር ያለው የንግድ ግንኙነት ስምምነት ገና ዳር አልደረሰም አሉ። ዋሽንግተን ውስጥ በተካሄደው ምክር ቤታዊ ውይይት ስምምነት ላይ ለመድረስ ብዙ መሰራት ያለባቸው ነገሮች አሉ ያሉት የዩናይትድ ስቴትሱ የንግድ ተወካይ ሮበርት ላይገር ጅምራችንን ዳር ለማድረስ ከተፈለገ ወዳጅነታችንን ሊያሻሽሉ የሚችሉ ጉዳዮችን ማያያዝ ያስፈልጋል ብለዋል። የዓለማችን ትልቁ የኢኮኖሚ ባለቤቶች የዩናይትድ ስቴትስና ቻይና አዲስ ስምምነት ላይ ለመድረስ ለወራት ለዘለቀ ድርድር ማካሄዳቸው ይታወቃል። በሴኔጋሉ ምርጫ ዛሬ ሐሙስ ይፋ በሆነው ጊዜያዊ ውጤት መሰረት ማኪ ሻል አሸናፊ ሆነዋል። የሴኔጋል የምርጫ ኮሚሽን እንዳስታወቁት በእሁዱ ምርጫ የ57 ዓመቱ ማኪ ሳል 58 በሆነ የድምጽ የመሪነቱን ስፍራ ይዘዋል። ተቀናቃኛቸው የቀድሞ ጠቅላይ ሚኒስቴር እድሬስ ሴክ ደግሞ በ21 ድምጽ ይከተላሉ። የሶማሌ ላንድ ፕሬዚዳንት ሙሴ ቢሂ ቢሂ አብዲ የበርበራ ወደብን ከኢትዮጵያ ድንበር ጋር ለሚያገናኘው ዋናው የመንገድ ስራ የመሰረት ድንጋይ ማኖራቸው ተገለጸ። ይህም ተለይታ የነበረቸውን ሰሜናዊ ምዕራብ ሶማሊያን ከክልሉ ጋር የመደበላለቅ ከፍተኛ እርምጃ ነው ተብሏል። በዚህ በአስተዳደሩ ዋና ከተማ ሀርጌሳ ላይ በተካሄደው ከፍተኛ ስነ ስርዓት ላይ የኢትዮጵያ የሶማሌላንድ ፕሬዚዳንት ሞስጠፋ ኦመር እና ዲፒ ወርልድ በመባል የሚታወቀው የተባበሩት አረብ ኤምሬትስ የወደብ ላይ ድጋፍ አቅርቦቶችና አገልግሎቶች ባለስልጣናት ተገኝተዋል። ፓኪስታን ተማርኮ በእስር ላይ ያለውን የህንድ ተዋጊ ጀት አብራሪ ልትፈታ መሆኗን አስታወቀች። ፓኪስታን ቀደም ሲል በሰጠችው መግለጫ ሁለት የህንድ አየር ኃይል ተዋጊ ጀቶች ድንበሬን ጥሰው ገብተዋል በማለት ጥቃት ማድረሷንም አመልክታለች። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ረቂቅ የጸረ ሽብር አዋጁ የቀድሞውን ህግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ። ግብረ ኃይሉ ባዘጋጀው ረቂቅ ላይ የተለያዩ አስተያየቶች ተሰንዝረዋል። ረቂቅ አዋጁ ወደ አቃቤ ህግ እንደሚመራም አስታውቋል። መለስካቸው አምሃ ዝርዝር አለው። የጸረ ሽብር ህጉን ለማሻሻል በተቋቋመው ግብረ ኃይል አማካኝነት በተዘጋጀው ረቂቅ አዋጅ ላይ ዛሬ ውይይት ሲካሄድ ውለዋል። በግብረ ኃይሉ ስር ረቂቅ አዋጁን ለማዳበር በተካሄዱት ውይይቶችም ይህ ምናልባት የመጨረሻው ሳይሆን እንደማይቀር የግብረ ኃይሉ አስተባባሪ አቶ አምሃ መኮንን ለቪኦኤ ገልጸዋል። እንደ አቶ አምሃ አባባል ከሆነ ረቂቁ ሲሰራ የቀድሞውን ጸረ ሽብር ህግ በማሻሻል እሳቤ አልነበረም። ማሻሻያ ሲባል የቀድሞ ህግ እንዳለ ሆኖ የተወሰኑ ድንጋጌዎች ወይም ሐሳቦችን መለወጥ ነው ሲሉ ያስረዳሉ። የቀድሞ ህግ ሙሉ ለሙሉ ተሽሮ ያንን የሚተካ አዲስ የህግ ረቂቅ እንደቀረበም ገልጸዋል። አቶ አማሃ መኮንን ሰፋ ያለ ማብራሪያ ነበር የሰጡት። አዲስ የሚያሰኘው ምንድነው? ይህን ስላለ ብቻ ሳይሆን አዲስ የሚያሰኘው ምንድነው? አንደኛ የነበረው ህግ ሙሉ በሙሉ ትኩረት ያደረገ የነበረው ከመግቢያው ጀምሮ ድንጋጌዎቹ በሙሉ ሽብርተኝነትን በብቃት መከላከል፣ መዋጋት የሚል እሳቤ ይዞ የተነሳ ነው እንጂ በዚህ ሂደት ውስጥ የንጹሀን ዜጎች መብት እንዳይሸራረፍ የተጠርጣሪዎች ላይ ራሱ ጉዳት ከመብት አንጻር ጉዳት እንዳይደርስ ምንም ያለም አልነበረም። ይሄ እንዳይሆንም የሚያግዝ ድንጋጌዎችም አልነበሩትም። ይሄ አሁን የወጣው ህግ ግን ከመነሻው ከመግቢያው ላይ ራሱ አንዱ የዚህ ህግ ዓላማ የዜጎችን ሰብአዊ መብቶች ማክበርና ማስከበር እንደሆነ ተቀምጧል። የጸረ ሽብር ህጉ አርቃቂ ግብረ ኃይል አስተባባሪ ስለ ዜጎች መብት መጠበቅ የህጉ ዋና ትኩረት መሆኑ የሚታየው ከመግቢያውም ባለፈ በዝርዝር ድንጋጌዎችም ጭምር እንደሆነ በምሳሌዎች አስረድተዋል። ይህ ህግ ሲተረጎምም ሆነ ሲተገበር ጉን ለመተርጎም ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የህጉን ድንጋጌ ሲተረጉሙ ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። ከዚህ በኋላ የተጠያቂነት ጉዳይ በግልጽ እንዲቀመጥ ተደርጓል። ይሄ ሁሉ ጥበቃም ተደርጎ ይሄን ህግ ሆም ብሎ ወይም በበዛ ቸልተኝነት በመተላለፍ በዜጎች ላይ ጉዳት የሚያደርስ አካል ወዲያውኑ በአስተዳደርም በወንጀልም በፍትሀ ብሔርም ኃላፊ የሚሆንበት ሁኔታ ተቀምጧል። ዛሬ በረቂቁ ህግ ውይይት ከተገኙ ሰዎች መካከል እውቁ ጦማሪና የፖለቲካ ተንታኝ እንዲሁም የቀድሞ የዩኒቨርሲቲ መምህር አቶ ስዩም ተሾመ ነበሩ። እሳቸውም ይህ ረቂቅ በብዙ መልኩ አዲስና የሚመሰገን መሆኑን ለቪኦኤ ተናግረዋል። ይሁንና በዚህ ረቂቅ ውስጥ ከተካተቱት አንዱ ንዑስ አንቀጽ ከዚህ ህግ መሰረዝ እንዳለበት አጥብቀው ይከራከራሉ። ንዑስ አንቀጹ በጄኔቫ ኮንቬንሽንና ፕሮቶኮሎች መሠረት በመደበኛ ወይንም መደበኛ ባልሆነ መልኩ ከመንግሥት ጋር ጦርነት ማካሄድ የሽብር ድርጊት ሆኖ አይቆጠርም ይላል። ይህ ንዑስ አንቀጽ በአዲሱ የጸረ ሽብር ህግ መካተት የለበትም ሲሉ አቶ ስዩም የሚያቀርቡት ክርክር አላቸው። ይሄ የጄኔቫን ኮንቬንሽን በጸረ ሽብር ውስጥ ማስገባት የተጀመረው በዋናነት በአሜሪካኖች ነው። አሜሪካኖች የግሎባል ዋር ኦን ቴሮሪዝም የሚለው ያወጁ ጊዜ ምንድን ያደረጉት ይህችን የጄኔቫን ኮንቬንሽን ከእንትናቸው ውስጥ ነው ያወጡት፣ ያወጡትሁ ከነሱ የወንጀል ህግ ውስጥ በሽብርን የጸረ ሽብርን ለመታገል ብሎ ያረቀቁት አዋጅ አለ፣ በጆርጅ ቡሽ መሪነት የጸደቀና ተግባራዊ የተደረጋለ። ያን ያደርጉት ምንድነው? እሱ ከተለያዩ ዓለም ክፍል የያዟቸውን የሽብር ተጠርጣሪዎች፣ ጦርነቱ ግሎባል ዋር ኦን ቴረን ነው። ጦርነት፣ ዓለም አቀፍ ጦርነት ነው። ሆኖም ግን በዛ ውስጥ ምርኮኞቹ በሽብርተኝነት ተጠርጥረው የተያዙ ሰዎች በዓለም አቀፉ የጦር ወንጀለኞች ህግጋት ወይም በጄኔቫ ኮንቬንሽን መሰረት እንዲዳኙ አልተፈለገም። ከተዳኙ መብታቸው ይከበራል። ቶርቸር አይፈጸምባቸው፣ የስቃይ ምርመራ አይፈጸምባቸው። እሺ፣ ደግሞ የጦር ወንጀለኞች ካልሆኑ በአሜሪካ መደበኛ ህግ ሄደው ይዳኙ እንዳይባል ደግሞ አሜሪካ ውስጥ ሄደው አልታሰሩም። የታሰሩት ጓንታናሞ ነው። ስለዚህ በአሜሪካ ህግ አይዳኙም። አንድ፣ ሁለተኛ ደግሞ በዓለም አቀፉም የዚህ ጦር ወንጀለኞች ህግ ጋር አይዳኙ በጄኔቫው ኮንቬንሽን አይዳኙ። መሀል ላይ ይቀራሉ። መሀል ላይ ሲቀሩ ነው ይህን አጋጣሚ ስጠቅሙ አሜሪካኖች በሽብር ወንጀል በጠረጠሯቸው ሰዎች ላይ አሰቃቂ ግፍና በደል የፈጸሙት። ይህን አጣብቂኝ ነው እና የጄኔቫ ኮንቬንሽን ጸረ ሽብር ህግ ውስጥ እንዳይገባ የተደረገበት መሰረታዊ ምክንያት ይሄ ነው። ዓላማውም ይሄ ነው። ከተጠያቂ ከአለም አቀፉም ህግ ከሀገሪቱም ህግ ተጠያቂነትን ለማስቀረት ታስቦ የተደረገ ተግባር ነው። ይህን ተግባር እንደ ጥሩ ተሞክሮ እኛ ህግ ውስጥ ማስገባት የለብንም፣ በጭራሽ። አቶ መስዑድ ገበየው የኢትዮጵያ የመብት ድርጅቶች ህብረት ዳይሬክተር ደግሞ በረቂቅ ህጉ ያላቸውን አስተያየት ለቪኦኤ በሰፊው አካፍለዋል። በተለይ ግን ከረቂቅ አዋጁ የወደዱት ክፍል አለ ጉዳት የደረሰባቸውን ንጹሐን ተጠርጣሪዎች የሚክስ ነው። የሚቋቋም ፈንድ አለ። ይሄ ፈንድ በተለያየ መልኩ በሽብር ጥቃት የደረሰባቸው የሽብር ሰለባ የሆኑ እንዲሁም አላግባብ የሽብር ክስ ተመስርቶባቸው ጠፋተኛ ለሆኑ ተመስርቶባቸው ወይ ደግሞ በሽብር ምክንያት ተከሰው አላግባብ መብታቸው ሲጉላሉና ሲጣስ የነበሩ ግለሰቦች የሚካስበትን እስከ ሀምሳ ሺህ ብር የሞራል ካሳ በፍታ ብሔር ህጋችን ላይ ያለው ከፍተኛው የሞራል የህሊና ጉዳት ካሳ አንድ ሺህ ብር ነው። ይሄ ግን በልዩ ሁኔታ እስከ 50 ሺህ ብር ድረስ የሚመለከተው ጥፋት የፈጸመ አካል እንደሚጠየቅ ያስቀመጠው ነገር። በፍታብሔር ደግሞ እንደዚሁ ክሱን ማቅረብ ማስረጃዎችን አቅርቦ እንደ ማንኛውም የፍታ ብሔር ክርክር የሚያገኝበት ነገር አለና ይሄ ምንድነው የመንግስትንም ጥቅም የዜጎችንም ጥቅም ለማጣጣም ነው። በሽብር ተከሰስ ሶስት አመት ስትመላለስ ኖረህ መጨረሻ ላይ ነጻ ነህ ብትባል እንዲህ አይነት ተጠያቂነት ይሄ ኢምፒኒቲ የሚባለውን ተጠያ የመንግስት የደህንነት ሰዎች በማናለኝ ብን ሳይሆን አይሆን የሚያደርጓት እያንዳንዷ እንቅስቃሴ ተጠያቂነት እንደምታመጣ የተቀመጠበት ነው። በአጠቃላይ ጥሩ ነው። ይህ ረቂቅ ህግ የሀገሪቱን የህግ አወጣት ደንብና ስርዓት ተከትሎ በተወካዮች ምክር ቤት የመጨረሻ ይዘቱን አካቶ እንደሚጸድቅ ይጠበቃል። አቶ አማ መኮንን እንዳሉት ግን ጥሩ ህግ ማውጣት የመጨረሻው ሥራ አይደለም። የህጉን ተፈጻሚነት በሚያረጋግጡት ተቋማት ውስጥም ተመሳሳይ ለውጥ ይኖር ዘንድ ይገባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ህዳር የጀመሩትና ሰሞኑን ለሶስተኛ ጊዜ የተካሄደው ውይይት አላማ ሀገራዊ በሆኑ ጉዳዮች ላይ በመመካከር ና የጋራ መግባባት መፍጠር መሆኑን ኢህአዴግና ተቃዋሚ ፓርቲዎች ገልጸዋል። የምርጫው ጊዜ ሲቃረብ ደግሞ ውይይቱ ወደ ክርክር ሊቀየር እንደሚችል ነው የጠቆሙት። የቀረቡ ያሉት ጽሁፎችም በየትኛውም የፖለቲካ ፓርቲ አቋምን የማያንጸባርቁና ለሀገር በሚጠቅሙ ጉዳዮች ላይ ያተኮሩ መሆናቸውንም አስታውቀዋል። በሳምንቱ መጨረሻ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደውን ውይይት የተከታተለው እስክንድር ፍሬው ተከታዩን ሰፋ ያለ ዘገባ አድርሶናል። ጠቅላይ ሚኒስትር አብይ አህመድ ህዳር 18 የጀመሩት በጽህፈት ቤታቸውም የመሩት የፖለቲካ ፓርቲዎች ውይይት ነው ባለፈው ሳምንት መጨረሻ የተካሄደው ሶስተኛ ዙር ላይም የደረሰው ያኔ በጠቅላይ ሚኒስትሩ አነሳሽነትና ጥሪ የተጀመረው ውይይት ለሁለተኛ ብሎም ለሶስተኛ ጊዜ የቀጠለውም ተቃዋሚዎቹም በተራቸው ተነሳሽነቱን በመውሰዳቸው ነው። እናም ባለፈው ሳምንት መጨረሻ ቅዳሜ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደው ውይይት ተነሳሽነቱን በወሰዱ ተቃዋሚዎችና በጠቅላይ ሚኒስትር ጽፈት ቤት በጋራ የተዘጋጀ ነበር። ገዢውን ፓርቲ ኢህአዴግን ጨምሮ በአገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራንና የተለያዩ የህብረተሰብ ክፍሎች ተወካዮች በውይይቱ ተሳትፈዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስትና የኢህአዴግ ባለስልጣናት እንደዚሁም የተቃዋሚ መሪዎች በየተራ ያቀረቧቸው ጽሁፎችም ናቸው በሶስቱም ዙር መድረኮች የውይይት መነሻ የሆኑት። የመድረኩ ዓላማም በአገሪቱ እየተካሄደ ያለውን ለውጥ ጨምሮ በኢትዮጵያ አጠቃላይ ጉዳዮች ላይ ከጋራ መግባባት ላይ መድረስ መሆኑ ተጠቁሟል። ሰሞኑን በተካሄደው መድረክ ላይ የከፍተኛ ትምህርት ተቋማት ተማሪዎች በኢትዮጵያ ፖለቲካ ውስጥ የነበራቸውን ሚና በተመለከተ ጽሁፍ ያቀረቡት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ነው የሚያብራሩት። አንደኛ የፖለቲካ ፓርቲዎች ሁሉም የጋራ ግንዛቤ የሚጨብጡበት መሰረታዊ ግንዛቤ የጋራ ግንዛቤ ኑሮን የምንለያየውም የምንቀራረበው ፖለቲካ ፓርቲዎችም እንድንታወቅ ነው፣ በጉዳዮች ዙሪያ ለምሳሌ በኢትዮጵያ ሕዝቦች እንቅስቃሴ ውስጥ ለለውጥ ዩኒቨርሲቲ ተማሪዎች ትግል አድርገዋል በሚለው ላይ አንዳንዱ ጥፋት ነው እንጂ ያመጡት የተረጋጋች ኢትዮጵያን በአጼ ኃይለ ስላሴ ዘመን ይመራ የነበረው ከዚያም ብዙ መታት ግማሹ ሺ ግማሹ መቶ ምናምን የሚለው አይነት ዙሪያ ማለት ነው። አሁን ያንን አካባቢ ነው እኔ የዳሰስኩት። እርስዎ በጥናታ የጽፎት የኢትዮጵያ ተማሪ እንቅስቃሴ ከፍተኛ ትምህርት ተማሪ እንቅስቃሴ በኢትዮጵያ ለለውጥ ፈርቀዳጅ ነው። ብዙ ትግል ያደረገ፣ መስዋዕትነት የተከፈለ፣ ሳይፈራ የታገለ እና ሀገሪቷ ውስጥ ስርነቀል ለውጥ እስከ 66ቱ አብዮት ድረስ ያደረሰ የምለውን አሁን እዛ ላይ አንድ ግንዛቤ እንዲኖረን መረጃ በመስጠት ማቅረብ ማለት ነው። የጋራ ግንዛቤ እንዲኖር ሌላውም ባለበዛም ስለ ፌዴራሊዝም ምንድነው፣ ፌዴራሊዝም ስንል ስንታይ ፌዴራሊዝም አደረጃጀቶች አሉ። ምንድነው የምለው ሌላ ዛሬ እንደታየው በዚህ በሜዲያ አካባቢ ሶሻል ሜዲያ ሌላ ሌላውን ምን አይነት ግንዛቤና አታያ ሊኖረን ነው የሚገባው? የምለውን ማንኛችንም አሁን ን ጥናታዊ ጽሁፍ እንድናቀርብ ተልኮ የተሰጠን የድርጅታችንን መስመር አይደለም የምናራምደው የሚሳሳቡ ምንድን ነው የሚለው ሁሉም እንዲያየው መቼም ይታወቃል፣ አስር ሀያ መጽሐፍ በአንድ ርዕስ ላይ ከማንበብ የዚህ አይነት ጉባኤዎች ላይ በጣም የተጠናከሩ የተሰባሰቡ ሀሳቦች ሲቀርቡ ትምህርት ሰጥኝነቱ የሰፋ ነው። በቀዳሚው መድረክ ላይ የኢትዮጵያ ጠቅላይ ሚኒስትርና የኢህአዴግ ሊቀመንበር ዶክተር አብይ አህመድ አልተገኙም። በዚያ መድረክ መንግስትና ገዢው ፓርቲ የተወከሉት በኢህአዴግና በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ ባለስልጣን በሆኑት በአቶ ብናልፍ አንዱ አለም ነው። አቶ ብናልፍ አንዱ አለም በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽፈት ቤት ኃላፊ ናቸው። ሀገረ መንግስትና ብሔረ መንግስት በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ብናልፍ የኢህአዴግና የተቃዋሚዎች የጋራ መድረክ የተለያዩ ምዕራፎች እንደሚኖሩት በተለይ ለአሜሪካ ድምፅ አብራርተዋል። ይሄ ውይይት አጠቃላይ የፓርቲዎች የጋራ ውይይትና ተቀራርቦ መስራት በሁለት ምዕራፍ ተከፍሎ እንዲታይ ነው የሚታሰበው። የመጀመሪያው ምዕራፍ አጠቃላይ የጋራ በሆኑ ጉዳዮች ላይ የመመካከርና የመወያየት የጋራ ግንዛቤ የመያዝ እና የጋራ ሳይመቶች የመውሰድ ነው። ይሄ አሁን ያለንበት ምዕራፍ በዚህ ደረጃ የሚታይ ነው ማለት ነው። አሁን የፓርቲዎች የአቋም ልዩነት ላይ በተለያዩ ጉዳዮች ላይ እያንዳንዱ ፓርቲ ምን አቋም አለው ምናምን የሚል አይደለም። በአጠቃላይ ስለ ሀገር አሁን ስለጀመር ነው ለውጥ፣ የዲሞክራሲ ስፔሱን ክስ ስለማስፋት የዚህችን ሀገር መጻኤ ድል በተሻለው መንገድ ለመምራት እያንዳንዱ ምን ይጠበቅበታል፣ በዚህ ላይ እንዴት መግባባት እንፍጠር በሚለው ጉዳይ ላይ እየተወያየን ያለንበት ምዕራፍ ነው ይሄኛው ማለት ነው። ቀጥሎ የሚመጣው ምዕራፍ በእያንዳንዱ ጉዳይ ላይ ፓርቲዎች አቋማቸውን የሚያንጸባርቁበት የጋራ መድረክ ደግሞ ይመጣል። ይሄ ፕሮባብሊ ወደ ምርጫው እየተቃረብን ስንሄድ ክርክሮች ይኖራሉ። ለምሳሌ አንድ ረሰ ጉዳይ ይመረጥና አጀንዳዎች ይመረጣሉ። በዛ አጀንዳ ላይ እያንዳንዱ ፓርቲ ምን እይታ አለው ለህዝብ አቋሙን ግልጽ የሚያደርግበት ለህዝቡ እንደ ምርጫ ክርክር የሚቆጠር ነገር ማለት ነው። አዎ፣ እንደ ምርጫ ክርክር የሚቆጠር ነገር ቀጥሎ የሚመጣ ይሆናል ማለት ነው። ወደዛኛው ምዕራፍ ገና አልገባንም። አሁን ቅድም በጠቀስኩት ምዕራፍ ላይ ነው ያለነው። ይሄ በጣም በጣም በጣም አስፈላጊ ነው ለአገሪቱ አጠቃላይ ሁኔታ ምክንያቱም አንድ የሚያደርጉን ነገሮች ስለሆነ የሚበዙ አንድ በሚያደርጉን ጉዳዮች ላይ ተነጋግረን ይሄን ሀገር ሰጣ ገባውን እንደ ጠላትነት መተያየቱን ምናምን ትተን ወደ አንድነት መጥተን በጋራ እንስራ በዚህ ሀገር ጉዳይ ላይ የጋራ የሚያደርጉን ነገሮች ብዙ ስላሉ በዚህ ላይ እንቀጥል የሚል መንፈስ ይዞ እየተካሄደ ያለ ውይይት ነው። ስለዚህ በሂደት ወደ ምርጫው የሚንደረደር ነው። ለምርጫው መደላደሎችን የማመቻቸት ነው አላማው፣ ማለት ይቻላል። እንደዛ ማለት ነው እንግዲህ። የተለያዩ ጽሁፎችን በግል ነው እያቀረባችሁ ያላችሁ፣ እርስዎም በግል ነው፣ ፓርቲን ወክዬ አይደለም ብለዋል ሲያቀርቡ። ፕሮፌሰር በየነም እንደዛ ነው ያሉት። ዶክተር አብይም ባለፈው ሲያቀርቡ በግላቸው እንደሆነ ተናግረዋል። ለምንድን ነው በግል በግል የሚሆነው? ጥናታዊ ጽሁፎቹ ሲቀርቡ አላማው ምንድን ነው? በግል የሆነበት ምክንያት ርዕሰ ጉዳዮች ይመረጣሉ። በእነዚህ ርዕሰ ጉዳዮች ላይ ጥናታዊ ጽሁፎች እንዲቀርቡ ነው የሚፈልገው። ማለት የጋራ የሚያደርጉ እንደተባለው እያ እያንዳንዱ ሰው የሚያቀርበው የፓርቲውን አቋም አይደለም። በዛ ጉዳይ ላይ ምን ሳቢዎች አሉ፣ ምን አይነት መግባባት መፍጠር ይኖርብናል የሚለውን ነገር ግለሰቦች የጥናታዊ ጽሁፍ እያቀረቡ በዛ ላይ ውይይት የማድረግ ጉዳይ ነው የሚሆነው ማለት ነው። ይህ እንግዲህ የፓርቲ አባል የሆኑ አካላትም ያው እኛንም ጨምሮ እየተጋበዝን እያቀረብን ነው። ከፓርቲ አባላት ውጭ ያሉ ሌሎች ምሁራን ፍላጎቱም እውቀቱም ያላቸው ሰዎች እየተጋበዙ የሚያቀርቡበት አይነት ባህሪ ነው ያለው ማለት ነው እንጂ እያንዳንዱ ፓርቲ ይሄ የራሱን አቋም የሚያቀርቡበት ስላልሆነ በርዕሰ ጉዳዩ ላይ ጥናታዊ የሆኑ ሚዛናዊ የሆኑ የማንኛውንም ፖለቲካ አቋም ሳይሆን ለሀገር የሚጠቅሙ ጉዳዮችን መሰረት ያደረጉ ውይይቶች እንዲደረጉ ስለሆነ በዚህኛው ምዕራፍ የሚፈለገው ከዛ አንጻር ነው። በእያንዳንዱ ግል የሚሄደው ማለት ነው። ኋላ እንዳልኩት የፓርቲዎች ክርክርና ውይይት በሚጀመርበት ጊዜ ግን ሁሉም ሰው የግሉን ሳይሆን የፓርቲውን አቋም እየያዘ እየመጣ ነው ክርክር የሚደረገው ማለት ነው። ለውጡን በተመለከተ አሁን በሀገሪቱ ውስጥ ያለውን ሁኔታ በተመለከተ የጋራ ግንዛቤ ለመያዝ የሚሉ አገላለጦች ተጠቅመዋል። እስዎ ከተመለከቱት፣ ከታዘቡት ከእስካሁኑ ውይይት አብዛኛዎቹ የፖለቲካ ፓርቲዎች በተመሳሳይ ሀዲድ ላይ ናችሁ? የታሁን ሀገር የተካሄደ ያለውን ለውጥ ወይም አጠቃላይ ሁኔታ በተመለከተ በተመሳሳይ ገጽ ላይ ናችሁ ማለት ነው። በዚህ ነገር ብዙ የሚቀር ነገር አለ። ከጊዜ ወደ ጊዜ እንዲህ አይነት መድረኮች የሚጠቅሙትም ያን ልዩነት እያጠበቡ የጋራ ስምምነትና የጋራ ሀሳብ እየያዙ መሄድ እየዳበረ እንደሄድ ነው ይሄ ውይይት የሚደረገው እና እስካሁን ባለው ሁኔታ ወደ አንድ እይታና ወደ አንድ ተቃኝንትን ውስጥ መጥተናል ብዬ አላስብም። ስቲል የተለያዩ ሽጉርጉር ሀሳቦች አሉ። አሁን ለምሳሌ እኔ ዛሬ ባቀረብኩት ርዕስ ላይ እንደገለጽኩት መንግስት፣ ወይም የመንግስት አስተዳደር በሚያጠፋቸው በሚያጎላቸው ላይ ተነስቶ አገረ መንግስቱን ወይም ደግሞ ኢትዮጵያ የሚባለውን አገር ጥያቄ ምልክቶች የሚያስገባ ወዳልሆነ ነገር ይገባል ብሎ ሀሳብ የሚያራምድ እንዲህ እንዲህ አይነት ነገሮች የጋራ መግባባት ላይ አለመድረሳችንን የሚያሳዩ ምልክቶች ነው የሚመስሉኝ፣ እና ብዙ የተዘበራረቁ ሀሳቦች አሉ። እንዲህ አይነት መድረኮችም እነዚህን እያጠበቡ እያጠበቡ በአንድ ጊዜ ወደ አንድ ወጥ ወደሆነ የለውጡን ግንዛቤና የለውጡ ቀጣይነትን ከማረጋገጥ አኳያ በአንድ የሚመጣ ነገር አይደለም። ስራ ይፈልጋል፣ ውይይት ይፈልጋል፣ ክርክር ይፈልጋል በሀሳቦቹ ላይ ክላሪቲ ይፈልጋል ይህን እየፈጠሩ ለመሄድ ነው እንግዲህ እነዚህ ተከታታይ መድረኮች እየተካሄዱ ያሉት ና ወደፊትም ገና ብዙ ስራ የሚጠይቅ ነው የሚመስለኝ እርስዎ የኢህአዴግ ምክር ቤት ጽፈት ቤት ኃላፊ ነው አቶ ብናልፍና ብናልፍ ና እርስዎ እስከሚያውቁት ድረስ በኢህአዴግ በኩል ምርጫው በተያያዘለት ጊዜ ነው የሚካሄደው እዛ ላይ ትነጋገራላችሁ ለምሳሌ በቀጣይነት ከፓርቲዎቹ ጋር የት ላይ ነው ያለን ይህን በተመለከተ እኛ እንደ ኢህአዴግ ያለን አቋም እስካሁን በተቀመጠው ጊዜ ሰሌዳ መሰረት ምርጫው ይካሄዳል የሚል ነው ነገር ግን ፓርቲዎች የተለያየ ነገር እያነሱ ነው ለምሳሌ አንዳንድ የፖለቲካ ፓርቲዎች ምርጫው መራዘም አለበት የሚል አቋም ያላቸው እንዳሉ ያው በተለያየ መንገድ ይደመጣል። አንዳንዶቹ ደግሞ ምርጫው በተያዘው ጊዜ ነው መፈጸም ያለበት መራዘም የለበት የሚሉ አሉ። እንግዲህ የራሳቸው መነሻ ይኖራቸዋል። የኛ አቋም ምንድን ነው? እኛ ብቻችን እንደ ሀዴግ አንወስንም ይሄን ጉዳይ እንዳንድ የፖለቲካ ፓርቲ ምርጫው መራዘም አለበት ወይስ ባለው ጊዜ መቀጠል አለበት በሚለው ላይ የራሳችንን ሀሳብ ከማራመድና ውይይት ከማድረግ ውጪ ብቻችን ልንወስነው ነው የምንችል ነገር አይደለም። የፖለቲካ ፓርቲዎች፣ የምርጫ የማስፈጸም ሁኔታዎች፣ የመሳሰሉት ነገሮች ግምት ውስጥ ገብተው የሚወሰን ነው የሚሆነው ወደፊት ማለት ነው እና አሁን እንደ ኢህአዴግ በታሰበው ጊዜ ይሄዳል የሚል እምነት አለ። ነገር ግን ደግሞ ፓርቲዎች የሚያነሱ ጥያቄ ዝግ መሆን አለበት ብለን አናምኑ። መነጋገር አለብን መወያየት አለብን። ከዛ መጨረሻ ፓርቲዎች ተወያይቶ የሚደርሱበት አቋም ግምት ውስጥ ገብቶ የመጨረሻ የሚደረስበት ነገር ወደፊት ምናየው ይሆናል ማለት ነው። ስለዚህ ለየትኛውም ሁኔታ በሩ ክፍት ነው፣ ነው በሩ ክፍት ነው። እንደዛ ማለት ነው። እናም በከፍተኛ የለውጥና የሽግግር ጊዜ ላይ ባለችው ሀገር በሂደቱ ላይ የጋራ አቋም መያዝ የውይይት አጀንዳ ሆኖ ቀጥሏል። እየተሳተፉ የሚገኙት የተለያዩ የፖለቲካ ኃይሎችም መሠረታዊ በሆኑ አገራዊ ጉዳዮች ላይ የጋራ አቋም በመያዝ በለውጡም አካሄድ ላይ በመስማማት ነው ወደ ምርጫ ለመግባት እያሰቡ የሚገኙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ ወሎ ነው የሚወስደን። የሀሳብ ልውውጥ ለኢትዮጵያ ዴሞክራሲያዊ ሽግግር በሚል ጭብጥ ለሁለት ቀናት የዘለቀ ውይይት ተካሂዶ ነበር ይለናል መስፍን አራጌ ከወሎ። ኢትዮጵያ እንደ ሀገር የምትወደስባቸው እንደ ተምሳሌት የምትነሳባቸው ጠንካራ ስልጣኔ አሻራ የጀግንነት ማህተም የእምነት መሰረት አሏት። ይህ ዓለምን ያስደመመ አኩሪ ማንነት ግን በቁርሾ ፖለቲካ እየታመሰ ዘመናትን ተሻግሯል። ገደሉን የሚያገናኝ ድልድይ ከመዘርጋት ይልቅ ሌላ ጥልቅ ሸለቆ በመቆፈር ተጠላልፎ የመውደቅ አባዜ ውስጥ ኖረናል። አሁንም የቁርሾ ፖለቲካ እዚያም እዚህም፣ የሰላም እጦት፣ የግጭት መንስኤ፣ የጥላቻ መነሻ እየሆነ ነው ይላሉ ምሁራንና ፖለቲከኞች። ወሎ ዩኒቨርሲቲ ፒዲኤን ከተባለ ግብረሰናይ ድርጅት ጋር በመተባበር ባዘጋጀው ኮንፈረንስ ላይ የተገኙት የአማራ ክልል በይነ መንግስታት ቢሮ ኃላፊ አቶ ዮሐንስ በዋ ያለው ይህን ይላሉ። ሲወርድ ሲዋረድ ይሄ የሻጥሩ ፖለቲካ በታሪካችን ላይ ጠባሳ እየጣለ መጥቷል። ከእንደዚህ አይነት ውስብስብ የሆነ የተንኮል ፖለቲካ ለመውጣት በምናደርገው ሂደት ውስጥ ታሪካችን ላይ መጥፎ አሻራ ጥሏል ተብሎ ሊታይ የሚችል ይመስለኛል። የንጉሥ ሚካኤል አራተኛ ዘር እንደሆኑ የሚናገሩት የኢትዮጵያና የኢጋድ አባል ሀገራት የነጋዴ ሴቶች ማህበራት ፕሬዚዳንት ወይዘሮ እንግዳ የሸቴ አቤቶ እያሱን ጨምሮ ወላጅ አባታቸው የቁርሾ ፖለቲካ ሰለባ መሆናቸውን ያምናሉ። በተለይ አቤቶ እያሱ በወቅቱ ያራመዱትን የአንድነት መርህ የተዛባ ትርጓሜ በማቀበል ለስልጣናቸው በጊዜ መውደቅ፣ ለህይወታቸውን በማለዳው መቀጠፍ ምክንያት የሆነው ይህ የቁርሾ ፖለቲካ እንደሆነ ያስረዳሉ። ልጅ እያሱ የዘር ሀረግ የማይገድባቸው ከብዙዎቹ ጋር በትውልድ የተቀላቀሉ ናቸው። ከአፋሩ ሄደው ተቀላቅለዋል። ከሀረሪ ሄደው ተቀላቅለዋል። ከሶማሌው ሄደው ተቀላቅለዋል። ከኦሮሞ ሄደው ተቀላቅለዋል። ከአማራዎችም ወልደዋል። በዚህ ባጭር ጊዜ ውስጥ ግን፣ ባጭር ዘመነ መንግስታቸው ጥሩ ነገሮችን አድርገዋል። ነገር ግን በጣም ጥቃት ደርሶባቸዋል። ታስረዋል። በጣም ተንገላተዋል። በጣም እነሆ ዘመናትን የተሻገረው የቁርሾ ፖለቲካ ዛሬም መልክና ይዞታውን ቀይሮ አገራችንን ስጋ ስጋት ውስጥ ጥሏታል። የሻጥር ፖለቲካው እንደቀጠለ ነው። በለውጥ ፈላጊው ህብረተሰብ እና ለውጥን በሚመሩ በሌላ አንጻር ደግሞ ለውጥ በሚቃወሙ ወይም ደግሞ ጥቅማችን ተነክቷል በሚሉ ኃይሎች መካከል በሚደረገው ፍትጊያ ዘራፊዎች እና ህዝቡን ሲያሰቃዩ የነበሩ ሰብአዊ መብት ሲገፉ የነበሩ ኃይሎች በሻጥር ፖለቲካ እንደሚሰሩ ይታወቃል። በሻጥር ፖለቲካቸውም ደግሞ ትልቅ የፖለቲካ ቁማርና ንግድ ነው። ህብረተሰቡን ወደፊት በመማገድ የራሳቸውን ጥቅም ማስከበር ነው። በሀገሪቱም በተለያየ አካባቢ የሚታየው የሰላም መደፍረስ፣ የህዝብ መፈናቀል እና አንዳንድ የጸጥታ ጋቶችን ስናይ ከበስተጀርባ የሻጥር ፖለቲካውን የሚያሾሩት ኃይሎች እንዳሉበት ጥያቄ ውስጥ ሊገባ የሚችል አይደለም ሰላም በሌለበት ልማት ልማት በሌለበት አንድነት አንድነት በሌለበት ህልውና አይኖርም ቢኖርም አያስተማምንም እንደ ብዙዎቹ ድብቅ አላማ አንግበው አንድነታችንን ለሚሸረሽሩ አካላት መሳሪያ መሆን እንደሌለብን ወይዘሮ እንግዳ እያሳስባሉ በአሁኑ ሰዓት የኢጋድ ፕሬዚዳንት ብሆንም እንደ ልቤ ብዙ ስራ መስራት አልቻልኩም ሰላሙ ስለሌለ ሱዳን ላይ ችግር አለ። ደቡብ ሱዳንም ሰሜን ሱዳንም የተለያዩ አካባቢ ላይ ያሉ ችግሮች ፍንትው እያሉ እየወጡ ነው። የዚህ ሁሉ በርድን፣ የዚህ ሁሉ ተሸካሚ የሆነችው ሀገሬ ደግሞ በጎጥ በሃይማኖት በጎሰኝነት የማይገባንን የመበታተን ይላማ ይዘው ያሉ በተለይ ደግሞ እነማን ናቸው ብለን ቆም ብለን በእድሜ በጸል ያለ ሰዎች ገንዘብ እየሰጡን እነማን ናቸው? ሊያጫርሱን የሚሞክሩት እነማን ናቸው? ፍቅራችን ውስጥ ሰላማችን ውስጥ ገብተው የሚበጠብጡት የሚለውንም ጭምር ለወጣቶቻችን ማስተማር አለብን። ገንዘብ ሰላምን አይገዛው። ገንዘብ ሀገርን አይገዛው። ገንዘብ ታሪክን አይገዛው። ገንዘብ መከልከያ ወረቀት ነው። እኛ የፈጠር ነው እሱኛን አልፈጠረም። በተለይ ታላቋን ኢትዮጵያን በትንሽ አስተሳሰብ የሚመዝኑ የመንደር ፖለቲከኞች ከድርጊታቸው መታቀብ እንዳለባቸው ሕዝቡም በንቃት ሊታገላቸው እንደሚገባ የሚጠቅሙት ደግሞ አቶ ዮሐንስ ናቸው። የመንደር ፖለቲካን የሚያነሱ አካሎች ብዙም የሚጠቅሙ አይደሉም። ማንኛውም ኢትዮጵያዊ በማንነቱ መከበር አለበት። በኢትዮጵያዊነቱ ደግሞ መኩራት አለበት። አንድ አለን የምንላት ሀገር ኢትዮጵያ ስለሆነች ሁላችንም በጋራ ልንጠብቃት ይገባል የሚል አስተሳሰብ አለ። ኢትዮጵያ ታሪክ ደግሞ አንድ ህዝብና ሌላ ህዝብ ተጋጭቶ ተጣልቶም በዘር ተጨፋጭፎ የሚያውቁበት ነገር የለም። ሁሉም ለአንድ ትለዋላዊ ኢትዮጵያ ሲታገሉ፣ አብረው ሲቀበሩ፣ አብረው ሲቆስሉ የነበሩ ህብረተሰቦች ናቸው። ስለዚህ አንዱን በሌላው ላይ በሚያነሳሱ ላይ ሁሉም ሊዘምቱበት ነው የሚገባው እንጂ መንደረኛን ተከትሎ ህብረተሰቡ ሊሰለፍ አይገባም። ለውጡንና አገሩን መጠበቅ አለበት። አንደበተ ርቱዋ የጥበብ ባለሙያዋ፣ የህግ ምሁሯ፣ የዘርፈ ብዙ እውቀት ባለቤቷ፣ የብሔራዊ እርቅ ኮሚሽን ምክትል ኮሚሽነሯ ሎሬት የትነበርሽ ንጉሴ በኮንፈረንሱ ላይ ከተገኙት ታዋቂ ሰዎች አንዷ ነች። የትነበርሽ ታሪክን ልንማርበት እንጂ ልንኖርበት የተሰጠን አይደለም ትላለች። ታሪክ ለእኔ ልንሰምጥበት የምንችለውን ጥልቀት ወይም ልንመጥቅበት የምንችለውን ከፍታ የሚያሳ ያየ መነፅር። ስለዚህ ታሪክ ሲጻፍ ወይም ታሪክ ላይ ተመስርተን የዛሬ ኑሯችን ወይም የዛሬ መመሪያችን አድርገን ልንሄድበት አይደለም። ምን ያህል ጥልቀት ዝቅ ማለት እንደምንችልና ምን ያህል ደግሞ ከፍ ማለት እንደምንችል የምናይበት መነፅራችን፣ የማያችን መነፅር ወደ ትክክለኛው መንገድ እንዲያምራን፣ ትናንት ይግባን፣ ዛሬ ይገባን፣ ነገ ያግባን የት ነበርሽ? መልእክት ነው። ትናንት በደንብ ሊገባን ይገባል። ከነ ግሳን ግሱ ዊ ሹድ አንደርስታንድ የስተርዴ ዛሬ ይገባል። ዊ ክሌም ቱዴ ዛሬ ይገባናል በቃ። ነገ ደግሞ ያግባን ሀቭ ቱ ቢ ሪስፖንስብል ስለ ነገ ሊያገባን ይገባል። እኔ የምሰራው ነገር እኔ ከሞትኩ ሰርዶ አይብቀል በሚል አግባብ አይደለም። ትናንት ጀምሮ ዛሬ በሚጠናቀቀው አገር አቀፍ ኮንፈረንስ ከስምንት ያላነሱ ጥናታዊ ጽሁፎች ይቀርባሉ። ከ15 ዩኒቨርሲቲዎች የተውጣጡ ምሁራን፣ የፌዴራል መስሪያ ቤቶችን የማህበረትንና በጎ አድራጎት ተቋማትን የወከሉ ከፍተኛ አመራሮች፣ እንዲሁም ታዋቂ የኪነ ጥበብ ሰዎች በኮንፈረንሱ ላይ ተሳትፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን። እንግዲህ አድማጮች የዛሬ የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አቶ ያምሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ታስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረው ሞክቢል ያቤሮ ነበረ። የስርጭት መሀንዲሱ ኡቱኩም አብሮን ነበረ። ደናደሩ መልካም ምሽት። በነገ ጉዞ እንገናኝ። sunt în raidul unei celei Americat